ማህደረ ዜና የትግራይ ፖለቲከኞች የገጠሙት ውዝግብ ወደ ነፍጥ ፍጥጫና የአደባባይ ተቃውሞ ሰልፍ ንሯል። የአማራና የኦሮሚያ ክልሎችን የሚያውከው ጦርነት ግጭትና ስርዓት አልበኝነት ብሶ እንደቀጠለ ነው። የአፋር ሶማሌ ክልል ድንበር፣ የበኒሻንጉል ጉሙዝና የጋምቤላ አካባቢዎች በሰላምና ግጭት መሃል እየዋዠቁ ነው። የኢትዮጵያና የሶማሊያ ወዳጅነት መቀጠል አለመቀጠሉ በካይሮ፣ አቡዳቢ፣ አንካራ፣ አስመራዎች ፍላጎት ላይ የተንጠለጠለ መስሏል። የኢትዮጵያና የኤርትራ ዋሳኝ ድንበር ግን እልቂት ሊወልድ በዳግም ጦርነት ምጥ ያጣጥራል። አንዳንዶች ምናልባትም ከግጭት ቀውስ ስጋቱ አትራፊዎች የስጋቱን ልክ የሚናገሩ ወገኖችን ሟርተኞች ይሉ ይሆናል። ስጋቱ ተወግዶ ሟርተኞቹ ቢሳሳቱ በርግጥ እሰየው ባሰኘ ነበረ። አለማሰኘቱ እንጂ ቀቢጸ ተስፋው የኢትዮጵያና የአካባቢዋ ሁለንተናዊ ቀውስ መነሻና መፍትሄው የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ እንዳሉት መንግስታቸው የታላቁን የህዳሴ ግድብ በመጪው መስከረም ያስመርቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአሜሪካ ገንዘብ የተሰራ ብለውታል። ግድቡን የግብፅ ገዢዎች በፋንታቸው ዓለም አቀፍ ሕግን የጣሰ ብለውታል። ግንባታውን ማም ምን ዓለምን ለኢትዮጵያውያን አስራ ሦስት ዓመት ግድም የተለፋበት ቢሊዮነ ቢሊዮናት ብር የፈሰሰበት ብዙ ተስፋ የተጣለበት ግድብ ለውጤት መብቃቱ በርግጥ ታላቅ ደስታ ነው የሚሆነው። ኢትዮጵያ ከኦጋዴም ምድር ጋዝ የምትቀዳበት ማዳበሪያ የምታመርትበት ጊዜም ሩቅ አይደለምም ተብሏል። የተባለው ከተደረገ ለኢትዮጵያውያን ሌላ ደስታ እንጂ በርግጥ ሌላ ሊባል አይችልም። ርዕሰ ከተማ አዲስ አበባን ጨምሮ በየከተሞቹ የተያዘው የኮሪደር ልማት የተሰኘው ግንባታ የየከተሞቹን ውበት ማራኪነት መጨመሩ አያነጋግርም። ግንባታው የአዲስ አበባ ከተማ ነባር ነዋሪዎችን ፍላጎት ከቁብ አለመቁጠሩ አነጋግሮ ሳያበቃም እንደ ነባር ነዋሪዎቹ ፍላጎት ሁሉም ክረምቱንም የዘነጋው ግንባታም ለአዲስ አበባ ያጎናጸፈው ማራኪ ሳቢ ውበት በዕለት ደራሽ ውሃ መበከሉ እንጂ ቁጭቱ ሀብትም ወድሟል። ከቤንሻንጉል ጉሙዝ እስከ አዲስ አበባም ከድሬዳዋም እስከ ኦጋዴን ያለው የልማት እድገት ተስፋም የውበት ምቾት ብዜት ከአዲስ አበባ የሚዘረዘረው ሐኪሞች፣ አስተማሪዎች የግብርና ባለሙያዎች፣ ሌሎች የመንግሥት ሠራተኞች፣ አነስተኛ ነጋዴዎችም ጭምር ኑሮ በመወደዱ ምክንያት በዶክተር ሙከረም ሚፍታህ አገላለጽ ነፍስ ውጪ ነፍስ ግቢ መቃረጣቸውን በሰልፍ ጭምር ደጋግመው በሚናገሩበት መሃል የመሆኑ ሀቅ እንጂ ህቅ ተው በኢትዮጵያ ዘመናዊ የፖለቲካ ኢኮኖሚ ታሪክ ውስጥ አሁን እየገጠመን እንዳለው አይነት ኢኮኖሚ ቻሌንጅ አብዛኛውን ሊባል በሚችል ደረጃ ህይወት ከብዶት ያለበት ተጨባጭ ነው ያለነው። ሲቪል ሰርቫንቱ ከፍተኛ የሆነ ነፍስ ውጭ ነፍስ ግቢ ላያን ያል። በኔ ልምድ ውስጥ እንደዚህ ነገር ገጥሞኝ አያውቅ። አዲስ ነው እና አደገኛ እንደ ህብረተሰብ ብቻም ሳይሆን በግለሰቦች ህይወት ውስጥ እየፈጠረ ያለው ጫና ሰዎች፣ ጤነኛ የነበሩ ሰዎች አሁን መንገድ ላይ እያወሩ የሚሄዱበት ራሳቸውን የሚያጠፉ ሰዎች ቀላል በሚባል እንትን የማይቆጠር የሆኑ ሰዎች ፍቾች፣ በጣም እንዲሁ አንዳንድ መረጃዎች እንደሚያሰት በጣም የጨመረበት ሌብነት፣ ወንጀሎች አይነታቸው መጠናቸው ሁሉ የተለየበት በሰዎች መካከል ያለው ትስስር ማህበራዊ ግንኙነት እየባከነ የመጣበት በጠቅላላው የኢትዮጵያን ሶሻል ፋብሪክ ማህበራዊ መሰረት ሊያናጋ ጫፍ የደረሰ ክራይሲስ ነው። ይሄ እኔ እይታ ነው። አኩድ ቢባውን በአንድ ሀገር ውስጥ እንደዚህ በጣም ሰፊ የሆነ መጠነ ሰፊ የሆነ ጥልቀትና ስፋት ያለው ክራይሲስ በተለይ ኢኮኖሚ ዘርፍ የሚከሰትበት ወቅት ሰዎች የህይወትን ጫና መሸከም ሲያቀታቸው ያለን ዊዝድሮ ነው የሚያደር ከህይወት መውጣት ማለት ነው። ሰዎች ይሞታል፣ አገር ለቀው ይጠፋል፣ ወደ አደንዛዥ ውስጥ መግባት። በሁለት ሺ አስራ ሶስት ትግራይ ላይ የተጫረው ጦርነት በሁለት ዓመት ዕድሜ በትንሽ ግምት ከግማሽ ሚሊዮን በላይ ህዝብ ጨርሷል። አካሉ የጎደለ የተፈናቀለና የተሰደደው በአንዳንዶች ግምት ከሁለት እስከ አምስት ሚሊዮን ይደርሳል። በቢሊዮን ዶላር የሚገመት ሀብት ንብረት ወድሟልም። የኢትዮጵያ ሲቪል ሰርቪስ ኮሌጅ መምህር አጥኚና የፖሊሲ ጉዳይ አማካሪ ዶክተር ሙከረም ሚፍታህ እንደሚሉት የትግራው ጦርነት በሰው ህይወት አካልና ኑሮ ላይ ካደረሰው ጉዳት በተጨማሪ ኢትዮጵያ ውስጥ አሁን ለሚታየው የምጣኔ ሀብት ቀውስ ትልቅ ምክንያት ነው። ትግራይ የተካሄደው ጦርነት ኢትዮጵያን እንደ አንድ ሀገረ መንግስት ከፍተኛ የሆነ ዋጋ ያስከፈለ ጦርነት ኢትዮጵያን ፎረን ከረንሲ ሪዘርቭ ሊትራሊ ባንክራፍት ያደረገ የነበረ ለእያንዳንዱ ጦር መሳሪያ፣ ለእያንዳንዱ ሚሳኤል በሚሊየንስ ኦፍ ብር አይደለም በዶላር ነው። የሁለት አመት ለዛ የወጣው ዋጋ ኢትዮጵያን እንደ አንድ ሀገር በብዙ አመታት ወደ ኋላ የቆተተ የነበረ ነው። እንግዲህ ይሄ እንደ አንድ የሀገር ውስጥ የፖሊሲ ውሳኔ ምን ያህል ታስቦበት ነው ኢትዮጵያ እንደ ሀገር ምን አግኝታበታለች የሚለው ያተያይቅ ይችላል። ግን ያለምንም ጥርጥር ኮስት እንዳስከፍለ በእርግጠኝነት ሁሉም የሚስማማበት ኢትዮጵያውያን ለመጠየቅም ለማጠያየቅም ጊዜ ማጣታቸው እንጂ ዚቁም በኒሻንጉል ጉሙዝ፣ ጋምቤላ፣ አፋርና ሶማሌ ክልሎች ድንበር የነበሩት ግጭትና ጥቃቶች በጊዜ ሂደት ረግበዋል። የትግራይ ፖለቲከኞች ጦርነቱ በቆመ ማግስት እርስ በርስና ከፌዴራሉ መንግሥት ጋር የገጠሙት ውዝግብ ግን ብዙዎች እንደሚፈሩት ቃታ ከሚያስብበት ደረጃ ላይ ደርሷል። በጦርነቱ ወቅት ከትግራይ ክልል ቀጥሎ ክፉኛ የተጎዳው አማራ ክልል በጦርነቱ ማግስት ከሌላ ግጭት ተመስጓል። ከትግራዩ ጦርነት በፊት የተጀመረው የኦሮሚያ ክልል ግጭት በዘር ላይ የተመሰረተ ጥቃትና አጸፋ ጥቃትም እንደቀጠለ ነው። ባለፈው ሳምንት ቢሾፍቱ ወይም ደብረ ዘይት ላይ ተሰብስበው ከነበሩ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት መካከል የቦሮ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር መብራቱ አለሙና የመላው ኢትዮጵያ አንድነት ድርጅት መኢአድ የውጭ ግንኙነት ኃላፊ ማሙሽ አማረ ለአዲስ አበባ ወኪላችን እንደነገሩት መንግስት ከአማጽያን ጋር እንዲደራደር ተሰብሳቢዎቹ ጠይቀዋል። በጦርነት ያተረፍነው ነገር የለም። በፊታችን ላይ የነበረውን ጦርነት አይተናል። ከዛ ካልተማርን ምን ማለት ነው? ሾብ በሀገራችን ውስጥ እየተፋለሙ ያሉ ሀይሎች ልክ እንደ ፕሪቶሪያው ከፋኖም፣ ከሸኔም ከተለያዩ አካላት ጋር ወደ ሰላም ወደ ድርድር መምጣት ይቻል ዘላቂ ሰላም ማስፈን ይቻላል። ከፋኖ ጋራ፣ ከኦላ ጋራ ከሌሎችም ጠመንጃ ይዘው ከሚፋለጉ ሀይሎች ጋራ ድርድር የፖለቲካ ድርድር እንዲደረግ በሽምግልና የሚፈታው በሽምግልና በፖለቲካ ድርድር የሚፈታው ደግሞ በፖለቲካ ድርድር መፈታት አለበት የሚል ስምምነት ላይ ተደርሷል። የተደረሰበትን ስምምነት የኢትዮጵያ መንግስትናም ተፋላሚዎቹ መቀበል አለመቀበላቸው ያው ለጊዜ ሂደት የሚተው ጉዳይ ነው። የቢሾፍቱ ጉባኤተኞች ውሳኔ በተሰማ ሳልስት ግን ኮኮስ በሚል የጋራ ስብስብ የመሰረቱት ተቃዋሚ ፖለቲከኞች ኢትዮጵያ ውስጥ ሰላምና ጸጥታ ባለመስፈኑ በመጪው ዓመት ሊደረግ የታቀደው ምርጫ እንዲራዘም ጠይቀዋል። ፖለቲከኞች ስልጣን ላይ ያሉ የሆኑ ተቃዋሚዎች በየጊዜው ብዙ ቢሉ ብዙ ቢያደርጉም የእርስ በርሱ ግጭት፣ ጥቃት፣ ግድያም፣ እገታም፣ ዘረፋና ስርዓት አልበኝነቱ ግን ለኢትዮጵያውያን የወትሮ ትርኢት ያ ትክክል እንደቀጠለ ነው። የመንግሥት ባለሥልጣናትና ደጋፊዎቻቸው የጠብ ቀውሱን ንረት የሚያደርሰውን ጥፋትና ምናልባት መፍትሄውን የሚነግሯቸውን ሁሉ የዚህ ወይም የዚያ ጎሳ ቡድንና ፓርቲ እያሉ ከመፈረጅ ባለፍ እስካሁን ሁነኛ መፍትሄ አልፈለጉም ወይም መፍትሄ መፈለግ አልቻሉም። የኢትዮጵያ ምጣኔ ሀብታዊ ድቀት፣ የኑሮ ውድነት፣ የስራ አጡ ቁጥር ንረት፣ ግጭት፣ ጥቃትና ምስቅልቅሉ ኢትዮጵያውያን ላይ የሚያደርሰው ጥፋት ጉዳትና ስጋት አልበቃ ያለ ይመስል ኢትዮጵያ ከጎረቤት ሀገራት ጋር የገጠመችው አተካራ ሌላ ስጋት ሌላ ጭንቀትም ሆኗል። ኢትዮጵያ ከሶማሊላንድ ጋር በተፈራረመችው የወደብ ኮንትራት የመግባቢያ ስምምነት ሰበብ የአዲስ አበባና የሞቃድሾ ባለስልጣናት የገጠሙት ውዝግብ በቱርክ ሸምጋይነት በርግጥ ረግቧል ይሁንና በካይሮ የሚደገፉት የሞቃድሾ መሪዎች ከአዲስ አበባ አቻዎቻቸው ጋር አሁንም በቀጥታም በተዘዋዋሪም እየተሻኮቱ ነው። የቀድሞው የኢትዮጵያ ሶማሌ ክልል ምክር ቤት አባልና የፖለቲካ ተንታኝ ዶክተር አብዲ ቡባል እንደሚሉት ደግሞ የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ የሚከተሉት መርህ በሞቃዲሾዎች ብቻ ሳይሆን በሌሎችም የአካባቢው ሀገራት መሪዎች ዘንድ በጥርጣሬ አይነ የሚታየው፣ አንደኛ ከሶማሌላንድ ውስጥ የምነሳ ተቃውሞችንና ጫናዎችን ባለፈው በሙሰቢ ላይ የታየበት ሁኔታ አለ። ከሶማሊያ ጋር የምነሳ ጫናን ከጅቡቲም ጋር እንትን አለ ፓርቲኩላርሊ ጠቅላይ ሚኒስትር አብይ ላይ ቀጠናው ያላመኑበትን ያልተረጋጋ ፖሊሲና የማይታመን አካሄድ እንደሆነ ይሰማል። ባለፈው ጅቡቲ ፕሬዝዳንት እስማዕል ዑመር ጌሌ ጀን አፍሪክ የሚባል ጋዜጣ ላይ ቃለ ምልልስ ሰጥቶ ነበር እና የኢትዮጵያ ጠቅላይ ሚኒስትር አካሄድ ለወደፊት እየሄደ ያለበት አካሄድ እንደሚያስተካከልና ከአስመራ የተሰማው ደግሞ ከሌሎቹ ሁሉም ጠንከር በቅርቡ ደግሞ አየል ያለ መስሏል። ፕሬዚደንት ኢሳያስ አፈወርቂ ኢትዮጵያ ኤርትራን ለመውረር ተዘጋጅታለች በማለት በሦስት ወራት ውስጥ ለሁለተኛ ጊዜ አስጠንቅቀዋል። የኤርትራ ገዢዎች በሕግ ከታገደው ከህዝባዊ ወያኔ ሐርነት ትግራይ ህወሀት ጋር ማበራቸውም በሰፊው እየተዘገበ ነው። የፖለቲካ ተንታኞች እንደሚሉት በኢትዮጵያና በኤርትራ መካከል ያለውን ጠብ ግብፅና ሶማሊያ ከኤርትራ የተባበሩት አረብ ኤሚሬቶች ከኢትዮጵያ ጎን ቆመው እያጋጋሙት ነው። የአስመራና የአዲስ አበባ ፖለቲከኞች በውጭ ግፊት ተደፋፍረው ጦርነት ከገጠሙ ደግሞ ዶክተር ሙከረም እንደሚሰጉት መዘዙ በቀላሉ የሚታይ አይሆንም። አሁን ደግሞ ለጦርነት ከግራም በቀኝም ቴልቴል የሚመስሉ አንዳንድ ምልክቶች አሉ። እነዚህ መስመር የማይሰጣቸው ከሆነ በመንግስት በኩል አልፎም ከዓለም አቀፍ ተቋማት በኩል ጥረት ተደርጎ መያዣ ካልተበጀላቸው ያለምንም ጥርጥር ኢትዮጵያ እንደ ሀገራዊ መንግስትነት የመቀጠል ዕጣ ፈንታዋ በጣም ከባድ የሆነ ሁለተኛው እንዳልኩት የውጭ ሀገራት ሚና እንዲሁ እሱ እንዲሁ መታየት አለበት ብዬ አስባለሁ። ኢትዮጵያም በፊውዳል ሥርዓት ትገዛ አስራ አራት ጠቅላይ ግዛት ይኑራት በሶሻሊስት ሪዮት ዓለም ትመራ፣ 14 ክፍለ ሀገራት ከሶስት ራስ ገዝ አስተዳደር ጋር ይኑራት። የካፒታሊስቱን ስርዓት ትከተል፣ የሊብራሎችን ብዙ የብሔር ብሔረሰቦች ክልሎች ይኑሯት። ወይም ሌላ ከምጣኔ ሀብታዊ ቀውስ ከፖለቲካ ውዝግብ ከጦርነት ከሰብአዊ መብት ረገጣ ተለይታ አታውቅም። የሰሜን ግዛቷን ነጻነት ያን የገዢዎቿ እንዳሉት ለሰላም ስትል ትፍቀድ ወይም በጦርነት ትሸነፍ የብሔር ብሔረሰቦች ፌዴሬሽን ትመስረት፣ ሁሌም ህዝቧ ሰላም፣ ልማትና ብልጽግናን እንደናፈቀ ነው። ምክንያቱ በእርግጥ ብዙ ያነጋግራል። አሁን የሚታየውን ሁለንተናዊ ቀውስ የሚስተካከል ግን ብዙ ታዛቢዎች ደጋግመው እንደሚሉት ዘመነ መሳፍንት ከሚባለው ዘመን ወዲህ በጥንታዊቱ ሀገር የረጅም ዘመን ታሪክ ታይቶ አይታወቅም እና እስከ መቼ? ነጋሽ መሐመድ ነኝ። ቸር ያሰማል።